ሰላም ለእናንተ ይሁን። ጋቢና ቢና ቪኦኤ ተጀመረ፣ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት ጉዳዮች መካከል ሕገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር ከመስከረም 25 በኋላ የሚካሄደው ምርጫ እኔ እመራለሁ ቢል ለኢትዮጵያ ሕዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። የትግራይ ክልላዊ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ናቸው። ክልሉ በስልጣን ላይ ያለው የኢትዮጵያ መንግስት ሕጋዊነቱ በቅርቡ ስለሚያበቃ የባላደራ መንግስት ይቋቋም ሲል ጠይቀዋል። ሙሉ ዘገባው በምሽቱ ይደመጣል። በተለይ ባለፉት አስር ዓመታት ውስጥ ብዙ ሺህ ሰዎች የሚሳተፉባቸው ትላልቅ ስብሰባዎች ወደ ኢትዮጵያ መምጣት ችሏል። አቶ ነቢዩ ለማናቸው በኮቪድ-19 ቫይረስ ክፉኛ የተጎዳውን የንግድና የቱሪዝም ትርኢቶችን የማዘጋጀት ዘርፍ ለማነሳሳት እየተደረጉ ስላሉ ጥረቶች በምሽቱ ይነግሩናል። ሌሎች ዘገባዎችም ተካተዋል። ዛሙዚየም የምሽቱ አስተናባሪ ነኝ። ኤልያስ አስማረ ደግሞ መሰናዶውን ያቀናብራል። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ በድጋሚ እንደምን አምሽታችኋል። በኮሮና ቫይረስ ክፉኛ የተጎዳውን የቱሪዝም ዘርፍ መልሶ ገቢ እንዲያገኝና እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ-19 ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር በዛሬው ዕለት አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፉ አንድ ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያም በሀገር አቀፍ ደረጃ በጅጅጋ ከተማ መስከረም 17 ቀን ዕለቱን ታከብራለች ተብሏል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የኬንያ ፓርላማ አፈ ጉባኤ የሀገሩ አቃቤ ሕግ ዳኛ ፓርላማው እንዲበተን ያቀረቡትን ምክረ ሀሳብ ተቹ። የኬንያ ፓርላማ አፈ ጉባኤ ጀስቲን ሙቱሪ የኬንያ ጠቅላይ አቃቤ ህግ ዳኛ ዴቪድ ማራጋ ፓርላማው እንዲበተን ለፕሬዚዳንት ኬንያታ ያቀረቡት ሀሳብ ትክክል አይደለም ብለዋል። ማራጋ የሀገሩ ፓርላማ በ2010 በስራ ላይ የዋለው የኬንያ ህገ መንግስት አንቀጽ ሃያ ሰባት የሚያስቀምጠውን ድንጋጌ በተግባር አላስፈጸመም በሚል ክስ ነው ኬንያታው ፓርላማው በ21 ቀናት ውስጥ እንዲበተኑ ምክረ ሀሳብ ያቀረቡት። ሚኒስትር ሙቱሪ ለሀገሪቱ ጋዜጠኞች ሲናገሩ ሀሳቡ ሚዛናዊነት ይጎድለዋል ብለዋል። የኬንያ ህግ ባለሙያዎች ማህበር ፕሬዚዳንት ኔልሰን ሃቪ ግን የጠቅላይ አቃቤ ሕግ ዳኛ ያስተላለፉት ምክር ሀሳብ ትክክል ነው ባይናቸው። ሚስተር ሃቪ ፓርላማው የተቀመጠውን ሕግ አለመተግበሩ ተጠያቂ ያደርገዋል ሲሉ አስታውቀዋል። በዚህ ጉዳይ ላይ ፕሬዚዳንት ኬንያታ ስለቀረበላቸው ምክረ ሀሳብ እስካሁን ድረስ የሰጡት ምላሽ አለመኖሩም ተገልጿል። ዘገባውን ያደረሰን የኬንያው ዘጋቢያችን ገልሞ ዳዊት ነው። ባለፈው ሳምንት ከዚህ ዓመት በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ የጸሎትና የአክብሮት ስነ ሥርዓት እየተካሄዳላቸው ነው። የዳኛ ጊንስበርግ አስክሬን ዛሬ ጠዋት ወደ ጠቅላይ ፍርድ ቤቱ ተወስዶ በዚያ በታላቁ አዳራሽ አርፎ ቤተሰባቸው የጠቅላይ ፍርድ ቤት ዳኞች፣ እንዲሁም የስራ ባልደረቦቻቸው በተገኙበት የጸሎት ስነስርዓት እየተከናወነ ነው። በማስከተልም አስክሬናቸው በጠቅላይ ፍርድ ቤቱ ዋና መግቢያ በር ደጃፍ ላይ እንዲቀመጥ ተደርጎ ህዝቡ ዛሬና ነገ አክብሮቱን እየገለጸ እንዲሰናበት ይደረጋል። ተነገ ወዲያ አርብ ከመንገድ ባሻገር ወደሚገኘው ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ሂል ተወስዶ በክብር ያርፍና የተጠሩ እንግዶች የሚገኙበት የጸሎትና የስንብት ስነስርዓት ከተከናወነ በኋላ በመቀጠል ህዝብ እየተሰናበተ የሚያልፍበት ዝግጅት ይደረጋል። ባለፈው ሳምንት በ87 ዓመታቸው ያረፉት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ የቀብር ስነስርዓት የቀድሞው ፕሬዚዳንት ጆን ሲሆኑና ወንድሞቻቸው ስመጥር ሴኔተሮች ሮበርት እና ኤድዋርድ ኬኔዲ፣ ሌሎችም ታዋቂ ሰዎች መቃብር በሚገኝበት በአርሊንግተን መካነ መቃብር በሚቀጥለው ሳምንት ይከናወናል ተብሏል። በዩናይትድ ስቴትስ በኮቪድ-19 ምክንያት ሕይወታቸውን ያጡ ሰዎች ቁጥር በትላንትና ሁለት መቶ ሺ ገብቷል። ይህንኑ ምክንያት በማድረግ ትላንት በጎ ፈቃደኞች በመዲናዋ ዋሽንግተን በሚገኘው የዋሽንግተን ሐውልት ስር 20 ሺ ትናንሽ የዩናይትድ ስቴትስ ባንዲራዎችን ዙሪያውን ተክለዋል። እያንዳንዱ ባንዲራ በበሽታው ምክንያት የሞቱ አስር ሰዎችን መታሰቢያ እንዲሆን መሆኑም ተገልጿል። የተለያዩ የሃይማኖት መሪዎች በስፍራው በተከናወነው የጸኖት ስነ ስርዓት ላይ የተገኙ ሲሆን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤም ንግግር አድርገዋል። ይሄ ሁሉ ሰው ለሞት እንዳይዳረግ መከላከል ይቻል ነበር ያሉት አፈ ጉባኤ ናንሲ ፔሎሲም አሁንም የሰው ሞት እንዳይከፋ ሳይንሱን እንከተል ሲሉ ተማጽነዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበር። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የትግራይ ክልላዊ መንግስት፣ በስልጣን ላይ ያለው የፌዴራል መንግስት ህጋዊነቱ በቅርቡ ስለሚያበቃ የባለ አደራ መንግስት ይቋቋም ሲል ጠይቋል። ይህ ዘገባ ቆየት ብሎ ይደመጣል። ከዚያ በፊት ግን የተቀዛቀዘውን የንግድና የቱሪዝም ትርኢቶችን የማዘጋጀት ዘርፍ የሚያስቃኘው መሰናዶ ይደመጣል። በዓለም አቀፍ ደረጃ ኮቪድ-19 በከፍተኛ ሁኔታ ከጎዳቸው የንግድ ዘርፎች መካከል አንደኛው የንግድና ቱሪዝም ኤግዚቢሽኖችን ወይም ትርኢቶችን የማዘጋጀት የሥራ ዘርፍ ነው። ሁኔታዎችን ደግሞ የከፋ የሚያደርገው ዘርፉ የአእምሮ ሀብት በመሆኑና ቋሚ ንብረት ሳያፈራ በማስታወቂያና በመርሃ ግብር ዝግጅት ላይ ብዙ ካፒታል የሚያፈስ መሆኑ ነው። በዚህም የተነሳ ከ2012 ግማሽ ዓመቱ ወዲህ ዘርፉ ያለ ስራ መቀመጡ ብቻ ሳይሆን ከኮቪድ-19 በፊት ወጪ ባደረጋቸው የስራ ማስኬጃዎች ገቢ ባለማስገኘታቸው ትልቅ ጫና እንደተጋረጠበት የኢትዮጵያ ኤቨንትና ኤግዚቢሽን አዘጋጆች ማህበር ፕሬዚደንትና የፕራና ፕሮሞሽን መስራችና ዳይሬክተር አቶ ነብዩ ለማ ለአሜሪካ ድምፅ ተናግረዋል። ኤደን ገረሞ ዘርፉ ከኮቪድ-19 ጋር ተያይዞ ስለተጋረጡበት ችግሮች፣ እንዲሁም በአዲስ ዓመት በምን መልኩ ስራ መጀመር ይችላል በሚለው ዙሪያ አነጋግራቸዋለች። ተከታዩን ዘገባም ታስደምጠናለች። ዓለም ላይ በርካታ ዘርፎች ያው ኮቪድ ኢምፓክት አድርጓቸዋል። ግን በትልቁ ጎዳቸው ከሚባሉ ሴክተሮች ውስጥ አንደኛው የኢቨንት እና ኤግዚቢሽን ኢንዱስትሪ ነው። ሙሉ ለሙሉ ስራው እንዲቆም ነው የሆነው። ልክ የኮቪዱ ኬዝ እንደመጣ እስኬጁል ተደርጎ የነበሩ ኢቨንቶች ወይ ካንስል ሆነዋል ወይ ፖስትፎንድ ሆኗል። እዚህ ሲሰራባቸው የነበሩ ፕሮግራሞች ሁሉ ተቋርጠዋል። ድርጅቶቹም ከዚያ በኋላ ብዙዎቹ ስራ እየሰሩ አድርገው በክፉኛ ተመታቸው ኢንዱስትሪዎች ውስጥ አንዱ ነው። የኢትዮጵያም ተመሳሳይ ሁኔታ ነው። አቶ ነቢዩ ለማ ባለፈው አስር ዓመት ውስጥ የሆቴልና ኢቨንትስ ዘርፍ እጅጉን እያደገ የመጣ ዘርፍ መሆኑን አስታውሰው አዲስ አበባ ከሚመጡ ቱሪስቶች ስልሳ አምስት በመቶ የሚሆኑት ለስብሰባና ለተለያዩ ዝግጅቶች የሚመጡ እንደነበሩም በመግለጽ የዓለም አቀፍ ስብሰባዎችና ኢቬንቶች እድል በኢትዮጵያ መፈጠሩ የሆቴሎችና ሌሎች በዚሁ ሰንሰለት ላይ ያሉ የንግድ ስራዎችም እንዲያድጉ ኢንዱስትሪው ትልቅ ሚና እንደተጫወተም እንዲህ ያስረዳሉ። በተለይ ባለፉት አስር አመታት ውስጥ ብዙም ባይሆኑ የተወሰኑ የሚባሉ ብዙ ሺህ ሰዎች የሚሳተፉባቸው ትላልቅ ስብሰባዎች ወደ ኢትዮጵያ መምጣት ችለዋል። በኤግዚቢሽን ደረጃም ስንወስደው በፊት ከነበረው አሁን በየአመቱ አዳዲስ ኤግዚቢሽኖች አዳዲስ ትሬድ ፌሮች በሀገር ውስጥ ድርጅቶችም በውጭ ሀገር የሚዘጋጁ ኤግዚቢሽንና ትሬድ ፌሮች እየበዙ መጥተዋል። በቁጥር ባስቀምጥልሽ እኛ ሁለት ሺ ሰባት ላይ ወደ ኢንዱስትሪው ስንገባ በስፔሻላይዝ ትሬድፌሮች ወይም በአንድ ዘርፍ ላይ ትኩረት አድርገው የሚሰሩ የነበሩ ትሬድ ቁጥር ሶስት ነው። በቃ የ የአውቶሞቲቭ እና የአበባ ኤግዚቢሽኖች ብቻ ነበሩ። አሁን ላይ ከሀያ በላይ የሆኑ ስፔሻላይዝድ ሶፍትዌሮች ኢንዱስትሪው እያደገ ነው ማለት እንችላለን። በአጠቃላይ ሴናሪዮ ስናየው፣ ለምን ለቱሪዝም ሴክተሩ አስተዋጽኦ የሚያደርገውን ነገር ትልቅ ነው። ቱሪዝም ሴክተሩ ደግሞ በየአመቱ ለኢኮኖሚ ኮንቲቲ እያደረገ ያለው የውጭ ምንዛሪ እንዲሁም ወደ ሀገር ውስጥ እንዲመጣ እየተደረገ ያለው የውጭ ዜጋ ቁጥሩም እየጨመረ እንዲመጣ ማድረግ ይችላል። በእኛ አገር ደረጃ እስካሁን ድረስ የተሰራ ጥናት የለም። አልፎ አልፎ ግን የተቀመጡ የዳሰሳ ጥናቶች አሉ። ለምሳሌ ኢሳባ የሆቴል አሶሴሽን የሰራው የዳሰሳ ጥናት ነበር። እነሱ ያስቀመጡት መረጃ የሚያሳየው አዲስ አበባ ከሚመጡ የውጭ ሀገር ዜጎች ውስጥ ከስልሳ አምስት እስከ ሰባ ፐርሰንት የሚሆኑት ለ የሚመጡ የቢዝነስ ቱሪስቶች መሆናቸው ነው። ኢኮኖሚው ላይ የሚፈጠረውን ተጨማሪ ገቢ በሴክተሩ ማደግ ተጨማሪ ትኩረት እንዲሰጠውም እገዛ አድርጓል። የሆቴሎቹ ቁጥር እየጨመረ ከመሄድ ጋር ተያይዞ እና ዲማንዱ መሆኑም ያለ ስለሆነ ሌላው ደግሞ በትራንስፖርት ኢንዱስትሪው የምንወስድ እነዚህ ሰዎች እንግዲህ በርካታ ሰዎች ወደ ኢትዮጵያ ያመጣሉ ስንል ከሚመጡትን ሰዎች በብዛት የሚያጓጉዘው የኢትዮጵያ አየር መንገድ ነው። ስለዚህ ለኢትዮጵያ አየር መንገድ የተጓዦች ማደግም የኢንዱስትሪው ተጽዕኖ አሳድሯል ብለን ማሰብ እንችላለን። አቶ ነቢዩ ከዚህ ቀደምም ኢንዱስትሪው ትልልቅ ተግዳሮቶች እንደነበሩበት ገልጸው ኮቪድ አስራ ዘጠኝ ደግሞ ጫናዎቹን እንዳከበዳቸው እንዲህ ያስረዳሉ። ሚሽንና ኢቬንት ኢንዱስትሪው ትኩረት ተሰጥቶ ወይም ሪኮግናይዝ ተደርጎበት እየተሰራ አልነበረም። በስብሰባዎችም ሲባል በብዛት የሚወሰዱት እነዚህ ስብሰባዎች አህጉር አቀፍ የሆኑት ስብሰባዎች ወይም ደግሞ መንግስት ኢንቮልቭ ያደረግባቸው ዓለም አቀፍ ስብሰባዎች ናቸው እንጂ በፕራይቬት ሴክተሩ የሚዘጋጁ ስብሰባዎች ላይ የነበረው እውቅናና እገዛ ሰፊ አልነበረም እና ብዙ ብዙ ታይዳሮቶች ነበሩት። ኮቪዱ ሲመጣ ነሞ ችግሩ የተፈጠረው ምንድን ነው? ሰዎች የሚሰበሰቡበት ቦታ በመሆኑ ኢሚዲየትሊ ከተወሰኑት ውሳኔዎች መካከል ኢቬንቶች እንዳይካሄዱ የሚለው አይካሄዱ የመባሉ ነሞ አዘጋጆቹም ላይ በስቴት ሰንሰለቱ ያሉትን በሙሉ የጎዳበት ሁኔታ ነው ያሉ የሰለጠነው አለም ላይ ያሉት ይዝን አንዳንድ ታዳጊ ሀገራት ላይ በተለይ ያው ዘመኑ እንደዋጀ መልኩ የኢንተርኔት ፋሲሊቲያቸው ጠንካራ የሆኑባቸው ሀገር ውስጥ ላይ ወዲያውኑ ወደ ቨርቹዋል የተቀየረበት ሁኔታ አለ። ኢቨንቶቹ አንዳንዶቹ ኢትዮጵያ ባለው ነባራዊ ሁኔታ ግን የኢንተርኔት ፔኔትሬሽን ሬት ውስጥ ይል ገና ነው። ኢቨን የተዘጋጁ ትንንሽ የሚባሉ መድረኮችም ላይ ያጋጠሙ የቴክኒካል ችግሮች አሉ እና ብዙ ደፍረን ብዙዎቻችን ወደዛ ኢቬንቶቹን መቀየር የቻለንበትም ሁኔታ የለም እና ተግዳሮቱ ብዙ ነው። ኢቨን ከተግዳሮትም አልፎ በጣም ብዙ ድርጅቶችን ከገበያ ውጭ አድርጓል። ኮቪድ ያመጣውን ችግር ተቋቁመው መዝለቅ ባለመቻላቸው ምክንያት ኢቨን ተቋቁመው ያሉትም ድርጅቶች የምንላቸው ወደፊት ቀጣይነታቸው ላይ ትልቅ ጥያቄ ምልክት ያለበት ሁኔታ ነው ያለው። አንዳንዶቹ ድርጅትም እንዳያፈርሱ ያው የአስቸኳይ ጊዜ አዋጁ ይገድብም ስለነበረ በሚችሉት አቅም ተበድረውም፣ ተለቀተውም፣ ከሰራተኞቻቸው ጋር ተስማምተውም የቆዩ ድርጅቶች አሉ። ከዚህ በኋላ ግን ያንን ይቀጥላሉ ወይ? አሁን አስገዳጅ የነበረው ሁኔታ ስላለፈ እንግዲህ አሁን ስላልቀጠለ አስቸኳይ ጊዜ አዋጁ እነዚህ ድርጅቶች ተቋቁመው ይቀጥላሉ ወይ የሚለው አሳሳቢ ጉዳይ ነው። አቶ ነብዩ ይህ የኢቨንትስና የኤግዚቢሽን ዘርፍ ወደ ስራ እንዲመለስ አስር ተቋማትን ያካተተው የኢቨንትስና ኤግዚቢሽን ማህበር የመምሪያ ጽሁፍ አዘጋጅቶ ለቱሪዝም ሚኒስቴር ማስገባቱ ነው ቀደም ብለን አንዱ አሳሳቢ ጉዳይ ስለሆነ ይህንን ጉዳይ ሰርተንበት በዓለም አቀፍ ደረጃ ያሉትን ተሞካዎች ወስደን በኢትዮጵያ ደረጃ ደግሞ እንዴት ማድረግ ይቻላል የሚለውን ነገር በደንብ ተነጋግረን አቅርበናል። በመንግስት ደረጃ በቱሪዝም ሚኒስቴር ስር የኮቪዱ ባለበት ሁኔታ ኢቨን ስቴት ኦፍ ኤመርጀንሲውን ሳርቅ በፊት ስቴት ኦፍ ኤመርጀንሲውን ባለበት ሁኔታ ከዛም በኋላ ያው ከዚህ በኋላ ከኮቪድ በኋላ ነገሮች ወደ ነበርበት ይመለሳሉ ተብሎ ስለማይጠበቅ በምን መልኩና መስፈር ኢቬንቶች መካሄድ አለባቸው የሚለውን መመሪያ ሰርተን አቅርበናል ለመንግስት። ዘርፉን ለማነቃቃትም ከገንዘብ አቅም ጋር በተያያዘም የግብር እፎይታና ከባንኮች ከማስያዣ ነፃ የሆነ ብድር እንዲመቻችላቸው መጠየቃቸውንም ይገልጻሉ። ኢቬንቶቹን ለማዘጋጀት በምንሄድበት ወቅት ኢቬንቶቹ ፕሮሞት ለማድረግ የኢቬንቶቹን ዝግጅት ለማከናወን ተብሎ ብዙ ስራዎች የምንሰራው ብዙ ወጪዎችን አውጥተን ከዛ ጋር ተያይዞኛውን ገቢ ብቻ ሳይሆን የቀረብን ያወጣነውን ወጪ ሙሉ ለሙሉ ኪሳራ ነው። ኢቬንቶቹን ለማዘጋጀት ስለሚሆንባቸው ሂደቶች እና አንዱ ጥየቅነው ነገር ከዛም በፊት የተወሰኑ ወራቶችን ወደኋላ ኋላ ሄዶ ከዚህም በኋላ ደግሞ ከሁለት ሺ አስራ ሶስት ግማሽ ደስ ቢያንስ ግብሮች እና ታክሶች ቢነሱ የሚል አንድ ጥያቄ ጠይቀናል። ሌላኛው ደግሞ የገንዘብ አቅርቦት በብድር ቢመቻች፣ ያለ ኮላተራ ዋስትና ሚመቻችበት ሁኔታ ቢኖር ለምን የስራው ጸባይ አሴት ወይም ሀብት እንድናፈራም የሚያደርግ አገልግሎት ኢንዱስትሪ ነው የምንሰጠው። የሌሎች ድርጅቶችን ወይም የአዳራሾችን ተጠቅመን ነው የምንሰራው። እዚህ አዘጋጆች የላቸውም። ለባንክ ዋስትና ሊያስ የሚችሉት ሀብት የላቸው ገንዘብ ተበድረው ለማግኘት የሚያስችል ስለዚህ፣ ከዛ አንጻ እሱን ተመልክተው መንግስት፣ ከዋስትና ውጭ የሆነ ገንዘብ ብድር ማግኘት የሚችሉበት ነገር እንዲኖር ጠይቀናል። አቶ ነቢዩ ለማ ሲያጠቃልሉም የኤቨንትስና ኤግዚቢሽኑ ዘርፍ በሀገሪቱ ምጣኔ ሀብት ላይ ትልቅ ሚና የሚጫወት መሆኑን ጠቅሰው ለዘርፉ ትኩረት እንዲሰጠው አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስሉ ናችሁም እናመሰግናለን። የሕዝብ ተወካዮች ምክር ቤት ስድስተኛ ሀገራዊ ምርጫ እንዲካሄድ ያስተላለፈው ውሳኔ በህገወጥ ወጥ መንግስት እንዲተገበር የታቀደና ተቀባይነት የሌለው ነው ብሏል የትግራይ ክልላዊ መንግስት። የክልሉ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ለቪኦኤ እንደተናገሩት አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም 25 በኋላ ስለሚያበቃ ቅቡልነት ያለው ምርጫ ለማካሄድ ባለ አደራ መንግስት መቋቋም አለበት ብለዋል። ሙሉጌታ ጽባ የሕዝብ ተወካዮች ምክር ቤት ትናንት ባካሄደው አምስተኛ ዘመን አራተኛ አስቸኳይ ስብሰባው ስድስተኛ ጠቅላላ ሀገራዊ ምርጫ የዓለም ጤና ድርጅትና የጤና ሚኒስቴር ባስቀመጡት ምክር ሀሳብ መሰረት ኮሮና ቫይረስ በመከላከል ምርጫውን ማከናወን እንደሚቻል የቀረበ ውሳኔ አጽድቋል። በምርጫው ጉዳይ የትግራይ ክልል መንግስት አቋም ለአሜሪካ ድምፅ የተናገሩት የክልሉ የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳም ውሳኔው ትክክል አይደለም በማለት ተቃውመውታል። ምርጫው መካሄድ የነበረበት የተመረ የተመረጠው መንግስት አምስት አመት ሳይሞላው ነው ሆኖም ግን የህገ መንግስት ትርጉም በማለት ምርጫው ያለ አግባብ ቀድሞ ተራዝመዋል ብለዋል ለዚህም ነው የትግራይ ክልል የራሱን መንግስት ህጋዊነት ለማስቀጠል ምርጫ ያካሄደው በማለት ገልጸዋል አሁን ምርጫው ለማካሄድ የተወሰነው የትግራይ ክልል ምርጫ በስኬት በመጠናቀቁ እንዲሁም በተለያዩ ሀገሪቱ አካባቢዎች በመንግስት ላይ ህዝብ ተጽዕኖ እያሳደረ በመሆኑ እንጂ የህዝብ ሉዓላዊነት ለማክበር አይደለም ብለዋል በትግራይ ውስጥ የተካሄደው ምርጫ ለዓለም ሕዝብ ብዙ ትምህርት ያስተላለፈበት ሁኔታ ስለነበረ ለምንድን ነው እንደ ሀገር ይህንን ምርጫ የማይካሄደው? የሚለውን ነገር ብዙ ከዛም ከዛ የሚነሱ ውጥረቶች ነበሩ። ለዚህ ለፌዴራል መንግስቱ የተቆናጠጠው ኃይልም ፈታኝ የሆነበት ይሄ ጉዳይ ነው ማለት ነው። አሁን የወሰነው ውሳኔ በአምስት ዓመት ውስጥ ጊዜ በማይካሄድ ምርጫ ላይ ከዛ በኋላ አሁን ስለወሰነው ተብሎ ከዛ በኋላ የሚካሄድ ምርጫ ይህ ህገ መንግስታዊ ነው። ይህ ህገ መንግስታዊ በሆነ የሚያካሄድ አካል ደግሞ ምርጫው ህጋዊ ነው ወይም የህዝብ ተአማኒነት ያረጋገጠ ነው ግልጽ ነው ዴሞክራሲያዊ ነው ፍትሃ ነው ምርጫው የሚለውን ነገር ሊመጣ አይችልም። ስለዚህ ይህ ህገ መንግስታዊ የሆነ አካል ነው የሚመራው ይህ ምርጫ። ይህ ህገ መንግስታዊ የሆነ አካል ደግሞ ይህንን ምርጫ ሊመራው አይገባም ነው የኛ ጥያቄ። የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ነው ምርጫው ካሁን በፊት የተራዘመው። አሁን ኮሮና አስኪ አይደለም እየተባለ ነው ወይ ብለው ይጠይቃሉ። የማራዘምም ይሁን አሁን ምርጫውን ይካሄዳል ማለት ለህዝብ የማጭበርበር ሂደት ነው በማለትም ከሰዋል። ወይዘሮ ሊያም ኃላፊዋ ሲናገሩም የፌዴራል መንግስት መራዘም የማይገባውን ምርጫ አራዝመዋል። አሁን ደግሞ በህዝብ ተወካዮች ምክር ቤት የተወሰነው ውሳኔ በህገወጥ መንግስት እንዲተገበር የታቀደ ተቀባይነት የሌለው ነው ብለዋል። አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም 25 በኋላ ያበቃል በማለትም ገልጸዋል። ቀነ ገደው ያለፈ ምርጫ ነው እየተካሄደ ያለው። ምክንያቱም አሁን ያለው መንግስት እንግዲህ አጠቃላይ ጊዜውን ሊያበቃ ማለት ነው፣ ኤክስፓየር የሚያደርግበት ቀን 13 ቀን ብቻ ነው የቀረው መስከረም ከመስከረም 25 ህገ መንግስታዊ የሆነ የተቋቋመ መንግስት የለም። በዚህ ሀገር አሁን አስወስኛለሁ እና ከዛ በኋላ የሚካሄድ ምርጫ ከመስከረም 25 በኋላ የሚካሄደው ምርጫ እኔ እመራለሁ ቢል ለኢትዮጵያ ህዝብ ሁለተኛ በደል እና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። ምክንያቱም የኢትዮጵያ ብሔር ብሄረሰቦች ህዝቦች ይሁንታ የሰጡት ለአምስት ዓመት ብቻ ነው። ከአምስት ዓመት በኋላ ሁሉም እኩል ነው። በዚህ ሀገር ያሉ ሁሉም ሀይሎች ሀገሪቱ ከመፍረስ ለማዳንና ህጋዊና ቅቡልነት ያለው ምርጫ እንዲኖር የባለአደራ መንግስት መቋቋም አለበት የሚል የመንግስታቸው አቋም መሆኑም ተናግረዋል። ምርጫ እካሄዳለሁ ስላለም ዝም ብሎ ዝውብ ተብሎ የሚገባ አይደለም። የራሱ ሂደቶች አሉ። እነዚህ ሂደቶች ለማስኬድ የሚያስችል ማን ነው የሚያስኬደው የሚለውን ነገር ገለልተኛ የሆነ አካል ምክንያቱም ከዚህ በኋላ መንግስት የሚባል የለም። ከመስከረም 25 የሚባለው ኦፊሻል የሚታወቅ በህዝብ በኢትዮጵያ ብሔር ብሔረሰቦችና ህዝቦች የተመረጠ መንግስት የለም። ይሄ በሌለበት ማን ነው የሚያስኪደው የሚለውን ነገር ቀጣይ ሌላ መመለስ ያለበት ጥያቄ ነው የሚል እምነት ነው ያለን። ስለዚህ አጠቃላይ ማን ነው ገለልተኛ በሆነ አካል መካሄድ አለበት። ከተካሄደ ባላደራ መንግስት መቋቋም አለበት። የሁሉም ብሔር ብሔረሰቦች የተዋቀረ የሸንጎ መቋቋም አለባቸው። እነዚህ ከተቋቋሙ በኋላ ገለልተኛ በሆነ መንገድ ምርጫውን መካሄድ አለበት እንጂ ህገወጥ በሆነ አገባብ ምርጫ እራዝማለሁ ብሎ አላስፈላጊ በሆነው መንገድ ሂዶ የህገ መንግስት ትርጉም ማይሰጥበት ትርጉም ሰጥተው ምርጫ ላለማካሄድ ያጭበረበረ ምርጫ ያራዘመ አካል ተመልሶ ደግሞ አሁን ለራሱ ስጋት ሲሆንበት አጠቃላይ አገሪቷን ወደ ጫፍ መበታተን ካደረሰ በኋላ የዚች አገር ዕጣ ፈንታ ወደ እልቂትና ወደ ብተና ካደረሰ በኋላ ተመልሶ ደግሞ እሱ ህገ መንግስታዊ ለመምሰልና ህገ መንግስታዊ በሆነ መንገድ ምርጫ እናካሄዳለን የሚልበት ሞራልና ስብእና የለውም አሁን ያለው በስልጣን ላይ የተቆናጠጠው ቡድን የሚል ነው እምነት ያለ ለወይዘሮ ሊያም ህወሀት ጨምሮ በክልሉ የሚገኙ ፓርቲዎች የፌዴራሉ መንግስት በሚያዘጋጀው ምርጫ ይሳተፋሉ ወይ ብለን ጠይቀ ናቸው። ምርጫው ህጋዊ አይደለም፣ ነገር ግን በምርጫ የመሳተፍ ጉዳይ የሚወሰነው በፓርቲዎቹ በራሳቸው ነው ሲሉ ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ አጽብሀ መቀለ። አድማጮች የትግራይ ክልላዊ መንግስት ስላቀረበው የባላደራ መንግስት ይቋቋም ጥያቄና ተያያዥ ጉዳዮች የተሰጠው ምላሽ የሚመለከት ዘገባ ከሦስት ሰዓት ጀምሮ በሚሰማው ስርጭት ይደመጣል። አሁን ወደ ሌላ ዘገባ እንሻገር። ፕሬዚደንት ትራምፕ የሀገር ፍቅር ትምህርትን በዩናይትድ ስቴትስ ትምህርት ቤቶች ለማበረታታት እቅድ እንዳላቸው በቅርቡ አስታውቀዋል። ሕፃናትን አሜሪካን ዘረኛ ሀገር አድርገው ከሚያት የግራ ዘመመው ሰበካ ለማዳን እንደሚፈልጉም ተናግረዋል። የፕሬዚደንት ትራምፕ ሀሳብ በመጪው ህዳር በሚደረገውና ሁለቱም እጩዎች የተለያዩ አቋሞች በያዙበት የዘር ፍትህ ላይ ያነጣጠረ አዲስ የጋለ ክርክር መነሾ ሆኗል። የፓትሲ ወደ አክሶዋራን ዘገባ በመቀጠል እናሰማቸዋለን። እንደ ዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ እምነት በአሜሪካ እየተከሰተ ያለው ማኅበራዊ ያለመረጋጋት መንሾ ወደ መማሪያ ክፍሎች ያመራል። የግራ ክንፉ ነውጥና ስርዓት አልበኝነት ዐሥርተ ዓመታትን ያስቆጠረ የግራ ክንፍ የትምህርት ቤቶቻችን ውስጥ አስተምሮት ቀጥተኛ ውጤት ነውን ያሉት ትራምፕ የታሪክ ትምህርት ስርዓታዊ ዘረኝነትና አገሪቱ በቀደመ ታሪኳ በባሮች ጉልበት ላይ እየተመሠረተች መሆኗን የሚመለከቱ ውይይቶችን ማካተት አለበት፣ ለሚለው ጥያቄ ትራምፕ በቅርቡ ትምህርት ቤቶች ተማሪዎች በራሳቸው ታሪክ የሚያፍሩ እንዲሆን ለማድረግ አሜሪካ ክፉና ዘረኛ ሀገር መሆኗን እያስተማሩ ይገኛሉ ብለዋል። ሁኔታውንም ሕፃናትን መበደል አድርገው ተርጉሞታል። እያንዳንዱን ጉዳይ በዘር መነጽር በመመልከት አዲስ የመድሎ ስርዓት መፍጠር ይፈልጋሉ። እሱ እንዲፈጠር መፍቀድ የለብንም። ምንም እንኳን በፈቃደኝነት ላይ የተመሠረተ የታሪክ ትምህርትን የሚመለከት መመሪያ ቢኖርም የትምህርት መርሃ ግብሮች ግን በግዛቶች የሚወሰኑ ናቸው። አሁንም ግን ፕሬዚደንት ትራምፕ የሀገር ፍቅር ትምህርት የሚሉትን ትምህርት ቤቶች መልሰው እንዲያስተምሩ ይፈልጋሉ። ሪች ሚለር የቫንደርቤልት ዩኒቨርሲቲ የዘር ፍትህ ትምህርት መምህር ናቸው። የሀገር ፍቅርን ማስተማር ይቻላል ብሎ ማሰብ በራሷ አስቂኝ ነው። እውነታን የሚያሳይ የትምህርት መርሃ ግብርና እድል ያስፈልገናል። እውነታው የሚያሳየው ዘረኝነትን በሀገሪቱ ውስጥ ለመግታት በሚደረገው ፍልሚያ ብዙ ሥራ እንደሚጠበቅብን ነው ያሉት እሳቸው፣ የትምህርት ቤቶች መርሃ ግብሮች የባሪያ ንግድ፣ የመብት ትግሎችና ዘረኝነትን በአሁኑ የአሜሪካ ማኅበረሰብ ላይ የተዉትን ውጤት የሚመለከቱ ውይይቶችን ማካተት አለባቸው ይላሉ። በሀገሪቱ ተቃውሞ በቀጠለበት በአሁኑ ሰዓት የዘር ፍትህ የመጪው ኅዳር ምርጫ ማዕከላዊ ማጠንጠኛ ጉዳይ ነው። ትራምፕ የጥቁሮች ነፍስ ዋጋ አለው የሚለውን እንቅስቃሴ የጥላቻ ምልክት ሲሉ ጠርተውታል። ስርዓታዊ ወይንም ተቋማዊ ዘረኝነት መኖሩንም አይቀበሉ። ዲሞክራቱ ፕሬዚዳንታዊ እጩ ጆ ባይደን ግን ሙሉ በሙሉ የተለየ እይታ አላቸው። የዚች ሀገር የቀደመ ኃጢአት ምልክት በሀገራችን ዛሬም ላይ ይታያል። እኛም ገሸሽ አድርገነዋል። በየዕለቱ በሌሎች ሺህ ተግባራት ተጠምደን በዕለታዊ ሕይወታችን ገፍተናል። ሆኖም ኃጢአታችን በዚህ ዋለን ያሉት የሀገር ፍቅር ትምህርትን ለመመለስ ትራምፕ የ1776 ኮሚሽን የተሰኘ መፍጠር ይፈልጋሉ። ዓመተ ምሕረቱ የአሜሪካ ቅኞች ከእንግሊዝ ነፃ መሆናቸውን ያወጁበት ዓመት ነው። አብራችሁን ስላመሻችሁ በእጅጉና አመሰግናለን። ኤልያስ አስማረ በድምፅ ቅንብር፣ ትዝታ ብላቸው በመርሃ ግብር አርትኦት፣ እኔ ሀብታሙ ስዩም ደግሞ መሰናዶውን በመምራት እስካሁን ድረስ አብረን ቆይተናል። መልካም ምሽት ይሁንላችሁ። የነገሰው ይበለን።